ባኒ እግዚኦ እስመ ኪያከ ተወከልኩ እብሎ ለእግዚአብሔር እግዚእየ አንተ እስመ ኢተፈቅዳ ለሰናይትየ ለቅዱሳን ለውስተ ምድር ተሰባ ኩሉ ስምረትከ ላዕሌሆሙ በዝሃ ደዌ ሆሙ ወምዝ አስተፋጠኑ ወኢይትኃበር ውስተ ማኅበሮሙ ዘደም ወኢይዜከር አስማቲሆሙ በአፉየ እግዚአብሔር መክፈልተ ርስትየ ወጽዋዕየ انت و اوتوزت عجبى ليتا الستير على و راوى ليتا يا زوني و سا و هوز و ليتا لترى و بوانى و عدي لالتاني لي جسسى سني كلياتى زلفا رؤوى لزيارى كميا و اوتو بكولوجى بانتى فسال بى و تاسيل و عدي باتى فهو هدرى سجاي اسمائتى إيه ወኢት ህዎ ለጻድቅከ ከ የራእይ ሙስና ዋራይ ከኒ ፍኖተ ህይወት ዋጽገብ ከኒ አስትየተም ስለ ገጽከ ወተፍሲት ውስተይማንከ ለዝሉፉ